ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ በዛሬ ምሽት ርጭታችን ከሚቀርቡት መሰናዶዎች መካከል ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም። ንከተቡ ግዴታ በመሆኑ ግን እኔ በበኩሌ አልደግፍኩኝ። ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥተዋል። የመምህራንና የጤና ባለሙያዎችን ሀሳብ በምሽቱ እናዳምጣለን። የኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ? የመኖራችን ሌሎች ነገሮችን የመስራታችን መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው፣ የመጀመሪያው ነገር ማለት ነው። ትናንት ነጩ ፖስታ ወደ ነጩ ቤተመንግስት ስለተሰኘ ዘመቻ ነግረናችኋል። የዘመቻው ዋና ጸሐፊ አቶ አልማዮ ሰይፉ ለቀሪ ጥያቄዎቻችን ዛሬ ምሽት መልሳቸውን ይሰጡናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙስ ይመመራለሁ ንጉሥ ሳምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። የደንገረ አድማጮች ከዜናዎቹ ጋር ኤደን ገረመው ነኝ። የዩናይትድ ስቴትስ የፍትህ ሚኒስቴር በሙስና ምክንያት ገንዘባቸው የተያዘባቸው የኢኳቶሪያል ጊኒ ምክትል ፕሬዚዳንት ቲኦዶሮ ኑጎኤማ አቢያንግ ማንጉን ገንዘብ እጠቀምበታለሁ ሲል አስታወቀ። ከገንዘቡ ላይም 19.25 ሚሊዮን ዶላሩ ለተባበሩት መንግስታት የክትባት ግዢ እንደሚፈጸምበትና እንዲሁም ወደ 6 ሚሊዮን ዶላር ገደማ የሚሆነው ደግሞ ለኢኳቶሪያል ጊኒ የመድኃኒትና የሕክምና መሳሪያዎች አቅርቦት ግዢ የሚደረግበት ይሆናል ተብሏል። የዩናይትድ ስቴትስ የፍትህ ሚኒስቴር በሰጠው ጋዜጣዊ መግለጫ አቢያንግ እንደ ኤሮፓውያን አቆጣጠር በ2011 ዓ ም በግብርና ና ደን ቢሮ በነበራቸው ኃላፊነት 300 ሚሊዮን ዶላር የሚሆን ገንዘብ በጥቁር ገበያ ና በሙስና ያንቀሳቀሱ ሲሆን ይህም የኢኳቴሪያል ጊኒን ና የዩናይትድ ስቴትስን ሕግ የጣሰ መሆኑን ጠቁሟል። እንደ ኤሮፓውያን አቆጣጠር በ2014 ዓ ም በተደረሰ ስምምነት አቢያንግ በካሊፎርኒያ ግዛት ማሊቡ የሚገኝ የሚገኘው ሰፊ ቤታቸውን ከማይከል ጃክሰን መታሰቢያዎች የተገዙ እቃዎች ና ፌራሪ አውቶሞቢላቸውን በ30 ሚሊዮን ዶላር እንዲሸጡ ተገደዋል። የፍትህ ሚኒስቴሩ ጋዜጣዊ መግለጫ አስር ነጥብ ሶስት ሚሊዮን ዶላሩ ለዩናይትድ ስቴትስ በህግ የተወሰነ እንደሆነ ና ቀሪው ገንዘብ ግን የኢኳቶሪያል ጊኒ ህዝብን ለመደገፍ የሚለገስ ይሆናል ብሏል። አቢያንግ በተመሳሳይ በፈረንሳይ በህገ ወጥ መንገድ ቅንጡ ንብረቶችን ሲገዙ ተገኝተው የተከሰሱ ሲሆን የሶስት አመት እስራትና የሰላሳ አምስት ሚሊየን ዶላር ቅጣትም ተወስኖባቸዋል። ምንም እንኳን ሀገራቸው ኢኳቶሪያል ጊኒ በነዳጅ ሀብታም ብትሆንም አንድ ነጥብ አራት ሚሊየን የሚሆኑት ህዝቦቿ ግን አሁንም ድረስ በድህነት ውስጥ የሚኖሩ ናቸው። በካሜሩን ዋና ከተማ ያውንዴ እንግሊዝኛ ተናጋሪ በሆነው በምዕራቡ የከተማው ክፍል በተፈጸሙ ሁለት ጥቃቶች አስራ አምስት ወታደሮችና የብዙ ንጹሐን ዜጎች ህይወት ማለፉን የሀገሪቱ መከላከያ ሚኒስቴር ትላንት ሰኞ አስታወቀ። ሚኒስቴር መስሪያ ቤቱ በሰጠው መግለጫ ላይ ባምሲንግ ህግ በተሰኘው በሰሜን ምዕራብ የሀገሪቱ ክልል ላይ ከአምስት ቀናት በፊት ከባድ የሆነ የሽብርተኞች ቡድን ጥቃት አድርሷል። ሚኒስቴር መስሪያ ቤቱ እስካሁን ድረስ አስራ አምስት ወታደሮችና ብዙ ንጹሐን ሲቪል ዜጎች መሞታቸውንም ግምት አስቀምጧል። ምዕራብ ካሜሩን ላለፉት አራት ዓመታት በጦርነት ውስጥ እያለፈች ነው። ይህ የሆነውም በአብዛኛው በፈረንሳይ ተናጋሪዎች በሚመራው ክልል ውስጥ ያሉ ሁለት እንግሊዝኛ ተናጋሪ ግዛቶች የመገንጠል ጥያቄ በማንሳታቸው ነው። እስካሁን ድረስም ሶስት ሺ አምስት መቶ ሰዎች ሰዎች ሲገደሉ ሰባት መቶ ሺ ሰዎች ደግሞ ቀያቸውን ጥለው ተሰደዋል። ራይት ግሩፕ የተሰኘው የሰብአዊ መብት ተቋምም የተለያዩ በደሎች በተገንጣዮች እና በመንግስት ኃይሎች ተፈጽመዋል ብሏል። ዩናይትድ ስቴትስ ድሮኖቿ በአፍጋኒስታን ከሽብርተኞች ይልቅ ንጹሐን ዜጎችን እንደገደሉ ባመነች በቀናት ልዩነት ውስጥ ሽብርተኝነትን ለመዋጋት በሚል ድሮኖችን በመጠቀም በሶሪያ ላይ ጥቃት አድርሳለች። የዩናይትድ ስቴትስ ማዕከላዊ ኮማንድ ትላንት ሰኞ የአልቃይዳ የሽብርተኞች ቡድን መሪን ኢላማ ያደረገ ያየ የአየር ጥቃት በሶሪያ ኢድሊብ ተብሎ በሚጠራው አካባቢ ማድረሱን አስታውቋል። የማዕከላዊ ኮማንዱ ቃል አቀባይ የሆኑት ሊውቴኔንት ጆሴ ሌን ሌኒ ቅድመ ምልከታዎቹ እንደሚያሳዩት ጥቃቱ ያሰብ ነው ሰው ላይ ያርፏል ያሉ ሲሆን አያይዞም ንጹሐን ዜጎች ላይ አደጋ መድረሱን የሚያሳዩ ምልክቶችም የሉም ብለዋል። የፔንታገን ባለስልጣናት ጥቃቱ መድረሱን ቢያረጋግጡም እስካሁን ድረስ ተጨማሪ መረጃ ግን አልሰጡም። በመጨረሻም ኮቪድ የዩናይትድ ስቴትስ ሚሲሲፒ ክፍለ ሀገር ገዢ ፕሬዝዳንት ጆ ባይደን ለፌዴራሉ የመንግስት ሰራተኞች የአፍና የአፍንጫ ጭንብል መጠቀምን ግዴታ ማድረጋቸው ኮሮና ቫይረስን ለመከላከል የታለመ ሳይሆን በሰራተኞቹ ላይ የተሰነዘረ ጥቃት ነው ሲሉ ነቀፌታ አሰሙ። ከነዋሪዎቹ ቁጥር አኳያ ከዩናይትድ ስቴትስ ክፍለ ሀገሮች ከፍተኛው በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር ያላት ሚሲሲፒ መሆኗም ተጠቁሟል። ሀገረ ገዢው ቴት ሬፕስ ነቀፌታውን ያሰሙት እሁድ ዕለት ለሲኤንኤን የዜና ጣቢያ በሰጡት ቃል ሲል ነው የጭንብል ግዴታው ፕሬዝዳንቱ የሚሲሲፒን ነዋሪዎች ጨምሮ ታታሪ ሰራተኛ አሜሪካውያን የኮቪድ-19 ክትባትን ከመከተብና ቤተሰባቸውን የሚመግቡበትን ስራቸውን ከማጣት አንዱን እንዲመርጡ ስለሚፈልጉ ለዚያ ብለው የሰነዘሩት ጥቃት ነው ብለዋል። ኒውዮርክ ታይምስ ባጠናቀረው መረጃ መሰረትም ሚሲሲፒ ውስጥ ከመቶ ሺህ ሰዎች ውስጥ ሶስት መቶ ስድስት ሰው በኮቪድ ምክንያት ለህልፈት ተዳርጓል። በሌላ ዜና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባወጣው አዲስ ሰርቪስ ጥናት፣ በጥናቱ ከተካተቱ ኮሮና ቫይረስ ይዟቸው ከሚያውቁ ሶስት ሰዎች መካከል አንዱ የህመም ስሜት እስከ ሁለት ወር ድረስ እንደቆየባቸው መናገራቸውም ተገልጿል። አድማጮች ለምሽቱ ያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከማክሰኞ ምሽት የጋቢና ቬመር መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ቀደንን ላጫጭር ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው መሰናዱን እንሻገር። በኢትዮጵያ ሶስተኛው ዙር የኮቪድ ግርሻ መጀመሩን እንዲሁም በስርጭቱ መጠኑ ከፍተኛ የሆነ ዴልታ የተሰኘ ዝርያ መግባቱ ስጋት አጭሯል። በተለይም ደግሞ ይህ ቫይረስ በልዩ ሁኔታ ህጻናትን የሚያጠቃ መሆኑ ደግሞ ትምህርት ቤቶች መከፈት ጋር ተያይዞ ጥንቃቄ ሊደረግበት እንደሚገባ እየተነገረ ነው። ኢትዮጵያ ጤና ጥበቃ ሚኒስትር አማካሪና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዞ በመምህራን ላይ ሊኖር የሚችለውን የበሽታ ስርጭት ለመቀነስ ክትባቱ ቅድሚያ እንዲሰጣቸው አስገዳጅ መመሪያ መውጣቱን ለአሜሪካ ድምፅ አስታውቀዋል። ኤደን ገረመው በዙ ዙሪያ እሳቸውንና በአዲስ አበባ ዙሪያ ያሉ መምህራንን አስተያየት አሰባስባ ተከታዩን አሰናርታለች። so shag it out. እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተመንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን? ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞከር ያለ የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደሆነ ቤተ መንግስት ማ አምስት ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሀውስ ለመላክ ያለመ ዘመቻ ከሰሞኑ ተጀምረዋል። በማዳመጥ ላይ ያላችሁት ስለዚህ ዘመቻ የተጠናቀረውን መሰናዱ ነው። ለነበረው የቴክኒክ ችግር አስቀድመን እንጠይቃለን። ዘመቻው አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል መጠየቅ እንደሆነ የዘመቻው ዋና ጸሐፊ አቶ አለማዮ ዮሴፉን ትናንት ለአሜሪካ ድምጽ ተናግረው ነበረ። ለቀሪ ጥያቄዎቻችን በመቀጠል የሰጡንን መልስ እናስደምጣለን። ወደ መጀመሪያው መሰናዶ ወደኋላ እንመለሳለን። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይትሃውስ ወይም ወደ አሜሪካ መንግስት መቀመጫ ወደሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን? ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን ከ መገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው እና ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልል ፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም እልም ያለ ሩራል የሆነ በጣም የሆነ እልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሀውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛው ስለዚህ የትዊተር ሌሎች ሶሻል ሚዲያዎች እና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን አንደኛ ሁለተኛው ነገር ቁጥሩን እኛ በአምስት ሚሊዮን የገደብነው ለምንድን ነው ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክስም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው ከመቶ አስር ሚሊዮን ህዝብ ውስጥ አምስት ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት፣ ሀገሪቷን እየበጠበጡ ያሉት፣ እናፈርሳለን የሚሉት የህዋት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመችዋል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያውያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ መሞከር እፈልጋለሁ ከሚለው ሀይል ጋራ ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት። በዋናነት ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ሀይል ነው። እንግዲህ ወጣት ብለን ስናነሳ ከዲፕሎማሲ እሰጣ ገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ሀይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ? በጣም አሳሳቢ ደረጃ ላይ በመድረሱ ነው። በዚህ ስርዓት ሰው መጀመር የፈለግነው ነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን ሌሎች ነገሮችን የመስራታችን? መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው፣ የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው? መጀመሪያ ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን። ከዚህ አንጻር ማለት ነው ሀገር የፈረሰባቸው ህዝቦችን ተመልክተናል። በተለያዩ አለሞች ላይ ሊቢያ ዴሞክራሲ ይሰጣቸዋል የተባሉ ወጣቶች ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ፣ አሁን የሊቢያ ወጣት ዴሞክራሲ የለውም። ማህበራዊ ዋስትና ፈጽሞ ተረስቷል። ሊያስበው አይችልም። ሀገር የለውም። በአጠቃላይ የትም ሀገር ቪዛ ሄዶ ማስመታት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሀ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይሄ ነገር ከነጎዳኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለናና ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባቸዋል ሌሎች ነገሮችን በተመለከተ የኢትዮጵያውያን የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ የትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ሀይል ጋራ ምንም አይነት ችግር አለ ብለን አናምነም። ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየንና ያ በወቅቱ ሲደርስ ይገልጸዋለሁ። ከመለያየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እነዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተ መንግስት ይደርሳል ብላችሁ የምታስቡት? አጠቃላይ እንግዲህ ይህንን የደብዳቤ መጽሐፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም አስራ አምስት በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም አስራ አምስት ጀምሮ በእንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች በእስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች ለዚህ የወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ አምስት ሚሊዮን የወሰድነው ማለት ነው። ነገር ግን ይገርመሃል ሀብቴ፣ በአሁኑ ሰዓት የማይደውልልን የኢትዮጵያ ሕዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ እውነታችንም በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ያለው እና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል። እጅግ በጣም አመሰግናለሁ። አለማየው ሰይፉ፣ የነጩ ፖስት ወደ ነጩ ቤተ መንግስት የተሰኘ ሀገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ መሰናዶም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ንጹሐን ዜጎችን ቤት ለቤት እየዞሩ መግደላቸውን ንብረት መዝረፋቸውንና መውደማቸውን ተጎጂዎች ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ያጠናቀረችው ዘገባ በመቀጠል ይሰማል። በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ። አምስት ቀን በተፈጠረው ግርግር ነፍሳችን እናገናለን ብሎ ሸሽተው እናት አባቶቻቸው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጁ አባት፣ የልጁ የእህቱ ልጅ፣ የእኔ አማች፣ ውስተ ሚስቱ ማለት ነው። አራት አራት ሰው ነው የሞቱ። አንድ ቤት ውስጥ ውጭ ነው ስራዬ ብለው ተደበቁበት ነው። እንጀራ እየበሉ ሰዓት አለፈ፣ ጦሩ አልፏል፣ ሰዓት አለፈ፣ እንግዲህ ደህና ነን ነው ብለው ወጥተው እየበሉ ነው የገድሏቸው፣ ስራዬ ብለው በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ ሁለት መቶ የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ። እንዳነድ ይገሏቸዋል ተባል፣ ጆሯችን እየሰማ ሰው አስቀረን። እንዲ ተኩሱ ቀን ነው ሳይቀበሩ ቆይ አንድ ቀን ነው ያደሩትና አንድ ቀን አደሩ እኛ አልቀበርንም፣ እነሱ ቀበሯቸው እንደቀበሩ፣ ስልክ ደወሉ። በበነገታው እሁድ ሄደን አራቱ ነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን። ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል። እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድን ነው፣ የት ልትሄዱ ነው ጥላቸውነ ስንላቸው፣ ራት ልራሩ እያለ በሙሉ እየወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው እዚህ እዝ የነበረው ከባድ መሳሪያ ምድተኛ በሙሉ መሳሪያ ወጥቶ ሲሄድ እረ፣ ውጡ ውጡ አሉን። ምንድን ነው ስንል፣ ገብተዋል ተባን፣ ወጣን። ከወጣን በኋላ ግን እኛ አምልጠናል። እዚህ ሲመጡ ሲገቡ፣ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው። እና ጠቋሚዎች ይዘው በመምጣት የታማኝ ቤት አገኘን አሉ። እዚህ የኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በአስራ አምስት ጥይት ነደሉት ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር። ይህን ቴሌቪዥን ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ። ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሀሴ አምስት እስከ ነሀሴ አስራ ስድስት ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖ እና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሀዘን ድባብ ይነበባል በመንገድ ሰልፍ የሰማሁት የሀዘንን ጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሀት ታጣቂዎች እንደተገደሉባቸው ይናገራሉ። አንድ ገደሏቸው። አንዱ የዋርሴ አማች ነው። አንዱ የኔ ነው። የባህር የተከታይ ስንት ዓመት ልጅ ነው? አስራ ስምንት የሆነው እንደሆነ አስራ አንደኛ ክፍል አልፎ አለምአረም ብሎ መንጃ ፈቃድ አውጥቶ ትምህርቱ ጥቶ ሹፌር ሆነ። አሁን ሹፌር ምን ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለሀያ አመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ። ጥይት ነው። እኛ እዚህ ቦታ ሸሽተን ውለን ማታ ብንመጣ እሱ ከዚህ ኩለች ሙት ሆነ ያገኘሁት። የተመታ ግን በጥይት ነው። በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ወንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ሀይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል። እነዚህ ሰዎች የትግራይ ወራሪ ሀይሎች ናቸው። ፍርጥም የትግራይ ሀይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚህ ልክ የሚታይ እንጂ አንድ ቡድን ሀይል አድርጎ መውሰድ የሚቻል ሀይል አለ አካባቢያችንም ወሮ ያገኘ ነው ስንፋ ለመውም የቆየ ነው። ሀይል አጠቃላይ በዞናችን ውስጥ ዘጠኝ ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀፍቴ ማውደን እና ንጹሐን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ሀይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ፣ በንብረቶቻችን ላይ፣ በዜጎቹ ንብረት ላይ፣ በመንግስት ንብረት ላይ፣ በህብረተሰብ መጠቀሚያ ተቋማት ላይ ያደረስነው ጥፋት ቀላል የሚባል አይደለም። በደቡብ ጎንደር ዞን ህወሀት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል። ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጪ የአካባቢ መስተዳድሮች ኮሚቴ አቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት፣ በማህበራዊ አገልግሎት፣ በግል ተቋማት ላይ የተከሰቱትን ውጤት ያሳይ የሆነ ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ ጉዳዮች አሉ ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትም አካባቢ ይኸው ስለሆነ ገና ያልደረስንባቸው ተለቅሞ ያላለቁ መረጃዎች ስላሉ በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን በነገው ምሽት ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ሚኒስትርን ለቀደሙ ዘገባ እናመሰግናለን። አሁን ቀደም ብለን ያስተዋውቅ ነውን መሰናዶ ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥተዋል። የመምህራንና ጤና ባለሙያዎች ሀሳብ የተካተተበት መሰናዶ በመቀጠል ይሰማል። የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥረዋል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ ራሳቸውንም ሆነ ቤተሰባቸውን ከበሽታው እንዲጠብቁ ለማስቻል አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ ድንገተኛ ክፍል ታዋቂም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያን ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ በክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል። በስ አፍሪካ ውስጥ ብቻ ሳይሆን ሌሎች አፍሪካ ሀገሮችም ይህን ሶስተኛ ማህበላዊ እያለፉት ነው ወይም ያለፉትም አሉ። አንደኛ እንግዲህ አሁን በሁሉ ማለ ላይ የሚጠቀሰው ለዚህ ለሶስተኛው ወይ ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፈው ይችላል። ብዙ ሰው ማለት እስከ ሰባት እስከ ስምንት ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ስለዚህ ይሄኛው እጥፍ ነው ማለት በሳት ላይ ብዙ ብናቀሱ ተይዘለው የሚተይዞም ሌላ ሰው ያስተላልፈ ሰው አለ እና ሶስት አራት ሰው ቤተሰብ ውስጥ ያለ ሰው ይዞ ሊሆን ይችላል። አሁን ግን ቫይረሱ በጣም በርትቶ ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ ሰባት እስከ ስምንት ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩ የበዛው በዛ ምክንያት። ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ብቻ ሳይሆን ትንሽ ልጆችንም ሕጻናቶችን የሚያጠቃ በሽታ ተገኝቷል። በተለይ ደግሞ ክትባቷን በጣም ብዙ አፍሪካ ውስጥ ያለሳል ተከትሆን በተለይ አዲስ አበባ ውስጥ ቫክሲኑ በደንብ ለሕብረተሰቡ መስጠት ከተጀመረና አሁን ማን ነው ከስምንት ዓመት ድ በላይ ያለው ሰው መውሰድ ጀምሮ መስጠት ይቻላል ከተባለ በኋላ በጣም ብዙ ሰውን በተፈለገ ቁጥር እየተወሰደ አይደለም። በተለይ ደግሞ ችግሩ ትልቅ የሆነ ትምህርት ሲጀመር እነህ እድሜያቸው አስራ ሁለት ዓመት ድረስ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። ቫክሲኑን መከተል የሚችል የተፈቀደለ ሰው ጠቃላ መከተል በጣም ትልቅ እርምጃ እና በጣም አስፈላጊ ነው ብዬ ነው የማስበው። ከዛ ውጭ ደግሞ አሁን እንደ በቅርቡ እንደሰማሁት አዲስ አበባ የትምህርት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቃላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረግ የሚሉት ነገሮች በአንድ በኩል መደገፍባቸው ሀሳቦች አሉ ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች፣ ህጻናቶች እንዳይታመሙ ይረዳል። በዚህ ዙሪያ የአሜሪካ ድምፅ የመምህራንን አስተያየት ለማሰባሰብ የሞከረ ሲሆን ስማቸው እንዲገለጽ ያልፈለጉና ከአስር ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም አድማጮቻችን፣ የዚህ ዘገባ ሙሉ ክፍል በነገ ዕለት ይደመጣል። አሁን በሙዚቃ ትንሽ አረፍ እንበል። ዳዊት ወርቁ ቀጣዩ ሙዚቃ ይዘፍናልናል። የሙዚቃው ርዕስ ፍቅር ይሰኛል። እንደሚከተሉ ይደመጣል። ስላመሻችሁ በእጅጉና አመሰግናለን። ለመስተንግዶ ሀብታሙ ስዩም በድምፅና ና ምነት ስምህንድ ስነው ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበርን። የነገሶ ይበለን። መልካም ምሽት።